በአማራ ክልል በወረራ ውስጥ ባሉ አራት ዞኖች የሚኖረውን ጨምሮ ከአምስት ሚሊዮን ሕዝብ በላይ በአስቸኳይ የምግብ እርዳታ እንደሚያስፈልገው የክልሉ መንግስት አስታወቀ ይላል። በክልሉ እስካሁን በምግብና በሕክምና እጦት ሳቢያ ከአንድ መቶ በላይ ሰዎች መሞታቸውን የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ ኮሚሽን አስታውቋል። በሰብአዊ እርዳታ አቅርቦት ጉዳይም ዓለም አቀፍ ተቋማትን ወቅሰዋል። አስቴር ምስጋና ናት ያጠናቀረችልን። የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ ኮሚሽነር ዘላለም ልጃለም ዛሬ በሰጡት መግለጫ በክልሉ በህወሓት በወረራ ከተያዙ ዞኖች ማለትም ከሰሜን ወሎ፣ ደቡብ ወሎ፣ ከፊል ደቡብ ጎንደርና ዋግምራ ዞኖች ውስጥ የሚኖሩና ተፈናቅለው ያሉትን ጨምሮ በሚሊዮን የሚቆጠሩ ሰዎች አስቸኳይ የምግብ እርዳታ ያስፈልጋቸዋል ብለዋል። አሸባሪና ወረራ ህል በከፈተብን የእብሪት ጦርነት ምክንያት ከ991,413 በላይ ዜጎች ተፈናቅለዋል። እንዲሁም ደግሞ ጠላት በጊዜያዊነት በያዛቸው አካባቢዎች ከአምስት ሚሊየን ህዝብ በላይ በጠላት እጅ ወድቆ ይገኛል። እንግዲህ እነዚህ ዜጎች ከፍተኛ የሆነ የምግብ የመጠጧ እንዲሁም የመድኃኒት ችግር ተጋልጦ ነው ያሉት። በክልሉ በምግብ እና በህክምና ጦት ምክንያት ከ120 በላይ ሰዎች መሞታቸውን የገለጹት ኮሚሽነሩ በየአካባቢው የመንግስት መዋቅር በመፍረሱ የተጠናቀረ መረጃ ባለመገኘቱ ነው እንጂ ቁጥሩ እጅግ ብዙ እንደሚሆን ኮሚሽነር ዘላለም አክለው ገልጸዋል። በሰሜን ወሎ መቄት አካባቢ በህክምና ጦት ብቻ ዘጠና ሰዎች ህይወታቸው ያለፈበት ሁኔታ አለ። በተመሳሳይ በወሊድ ምክንያት የወሊድ አገልግሎት ባለመኖሩ ምክንያት 13 እናቶች ህይወታቸው ያለፈበት ሁኔታ አለ። ተጨማሪም በጋዝጊብላና ዝቋላ አካባቢ በመድኃኒት በህክምና በምግብ ችግር ምክንያት 13 ሰዎች ህይወታቸው ያለፈበት ሁኔታ አለ። በአጠቃላይ ዜጎቻችን ቤታቸውን እንደዘጉ ሞተው የሚገኙበት በምግብና በመድኃኒት እጥረት ምክንያት ሞተው የሚገኙበት ሁኔታ ነው እየተፈጠረ ያለው። የሰብአዊ ድጋፍ ለማድረግ የተቋቋሙ ዓለም አቀፍ ተቋማትም የተቋቋሙበት ዓለም አቀፋዊ ህግጋቶችን ወደ ጎን በመተው አድሎ ሲፈጽሙ ማየታቸው እንዳሳዘናቸው ኮሚሽነሩ ገልጸዋል። በተደጋጋሚ የዩኒሴፍ ካንትሪ ዳይሬክተር እዚህ መጥቶ ነበር። የፒ ካንትሪ ዳይሬክተር እዚህ መጥቶ ነበር። የዩኤን ኦቻ ማለት የዩናይትድ ኔሽን ተቋማትን የሚያስተባብረው የኮኦርዲኔሽን ኦፊሱ ካንትሪ ዳይሬክተር እዚህ መጡ፣ እኛ ጋር ሁሉ ውይይት አድርጓል። በመስክ ችግሩን አሳይተናል። በተመሳሳይ ከክልሉ ፕሬዚዳንት ከቀድሞ ፕሬዚዳንትም ከአሁኑ ፕሬዚዳንትም ውይይት እንዲያደርጉ አድርገናል። ችግሩን ስፋትና ጥልቀት በአግባቡ አሳይተናል። ነገር ግን አንድም ምላሽ አልተደረገም። እስካሁን ድረስ አንድም ምላሽ አልተደረገም። ስለዚህ መሰረታዊ የሆነ የገለልተኝነት ችግር አለ ብለን ነው እኛ ምናምን ሰብአዊነት ዘርን፣ ቀለምን፣ ሃይማኖትን፣ የፖለቲካ ልዩነትን የሚጠይቅ ጉዳይ አይደለም። እነዚህ ተቋማትም ሲቋቋሙ ዘርን፣ ሃይማኖትን፣ ብሔርን፣ የፖለቲካ ልዩነት ማዕከል አድርጌ ድጋፍ አድርጋለሁ ብሎ አይደለም የተቋቋሙ። ሰብአዊነት ሰው በመሆን ብቻ የሚደረግ ድጋፍ ነው። ስለዚህ እነዚህ ዓለም አቀፍ ተራዶ ድርጅቶች ዓለም አቀፍ ሕግጋትን በሚፈቅድላቸው መሰረት በጠላት እጅ ያለውን አምስት ሚሊዮን ዘጎቻችን መታደግ ኃላፊነት አለባቸው። ይህን ግን ኃላፊነታቸውን በአግባቡ እየተወጡ አይደለም። አሁንም በድጋሚ የምንጠይቀው በተቋቋሙበት አላማ አንጻር ኃላፊነታቸውን በተገቢ መንገድ በመወጣት ዜጎቻችን ላይ እየደረሰ ያለውን ስቃይ ለመታደግ ርብርብ እንዲያደርጉ የሚል መልእክት ነው ማስተላለፍ። በሌላ በኩል የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጀፍሪ ፊልትማን ትላንት በዩናይትድ ስቴትስ የሰላም ተቋም ተገኝተው በኢትዮጵያ ጉዳይ ላይ ባደረጉት ንግግር በሰሜን ኢትዮጵያ እየተደረገ ባለው ጦርነት ዩናይትድ ስቴትስ ወገንተኛ አቋም እንዳላት መቆጠሩ ስህተት መሆኑንና በጦርነቱ ውስጥ የሚሳተፉ ሁሉንም ወገኖች እንደምትቃወም ተናግረዋል። ህወሓት ጦርነቱን ወደ አማራና አፋር ክልሎች መግፋቱና በሺዎች የሚቆጠሩ ሰዎች እንዲፈናቀሉ ማድረጉ ተቀባይነት እንደሌለው በመግለጽ በአስቸኳይ ከክልሎች እንዲወጣም ጠይቀዋል በደሴና ኮምቦልቻ ከተሞች እየተካሄደ ያለው ጦርነት በሺዎች የሚቆጠሩ ሰዎችን ከቤታቸው ሲያፈናቅል በከፍተኛ ድንጋጤ ነው እየተመለከትን ያለ ነው አንዳንድ የዩናይትድ ስቴትስ ፖሊሲ ተቺዎች አሜሪካ ለህወሓት ያመዘነ አድሎ እንዳላት አድርገው ይተቻሉ ይሄ ከእውነት የራቀ ነው በተደጋጋሚ ህወሓት ጦርነቱን ከትግራይ ውጭ ማስፋፋቱን አውግዘናል። አሁንም ህወሓት ከአፋርና ከአማራ ክልሎች እንዲወጣ እንጠይቃለን። በተያያዘ ዜና በኢትዮጵያ የአሜሪካ አምባሳደር ጊታፓሲ በቅርቡ ወደ አማራ ክልል መጥተው ከክልሉ ባለስልጣናት ጋር በሰብአዊ እርዳታ ዙሪያ ከተወያዩ በኋላ ለጋዜጠኞች በሰጡት መግለጫ አሜሪካ ለአማራ ክልል የምታደርገውን የሰብአዊ ድጋፍ አጠናክራ እንደምትቀጥል ገልጸዋል። በሌላ በኩል በዋግ ኽምራ ዞን ከሰሞኑ ከጋዝጊብ ወረዳ በእግራቸው ተጉዘው ባህር ዳር ከገቡ ወጣቶች ጋር የአሜሪካ ድምፅ በነበረው ቆይታ በወረዳው በረሃብና በመድኃኒት እጥረት ሰዎች እየሞቱ መሆናቸውን መናገራቸውን መዘገባችን ይታወሳል። ዓይን እያየን ዓይን እያየን ህፃን ልጅ አኩርፋ ደፍቃ ሞታለች። በዓይን ያየሁት ማለት ነው። እዛ ተረፈ የሞተ ቁጥር እና እንትን። በምን ምክንያት ነው የሞተችው? በረሃብ። ረሃብ ነው። ምን ይበላል? የሚጠጣ የለም። የሚገባ ነገር የለም። ምንም አለ ነገር የለም። ጥራው በጣም በጣም በጣም እኔ ብቻ እንጃ፣ በጣም ከባድ ራብ ያለብን። እዚሁ ዞን ተፈናቅለው በባህር ዳር ከተማ ዘንዘልማ መጠለያ ጣቢያ ውስጥ ያሉ ተፈናቃዮችም በቂ የምግብ እርዳታ ባለመኖሩ አንድ እንጀራ ለ12 እየተሰጣቸው እንደሆነ መናገራቸውን መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።